እናንተ አሁን አይደል እንደምሰማው በስ ማም ሰሞኑን የሚራገብ የሆነ ወሬ አለ። ሁላችንም አውቀኗል ማን እንደሆነ ና ከዚህ በፊት በስራ አጋጣሚ የመገናኘት እድል ኖሮን የሆነ ነገር ተፈጥሮ ነበር እና እኔ ተሳስቼ ነው ብዬ ሁላ ራሴ ነው ቅሼ ነበር የሆነ ነገር አይቼ እና ወሬው እርግጥ እውነት ከሆነና ከተረጋገጠ እስካሁን አላመንኩበትም፣ ግን ወሬው እውነት ከሆነና እውነት ያ ሆኖ ከሆነ የምነግራችሁ ነገር አለ። Watch me, Lori.